ቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን። ሰላም እንደምናመሻችሁ በዛሬው የጋቢና ጉዞ በሶማሌ ክልል የተከሰተውን ግጭት በማሰብና ሀገራዊ ሰላምን በመሻት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጸሎት ጊዜ አወጀች። በተለይ በኢትዮ ሶማሊያ አካባቢ በነበረው ችግር ምክንያት ሰላሙ እንዲሰጠን ለሀገራችን ሱክሩ እንዲሰጠን በመድኃኒታችን ለዘመናት ያህል ጦርነት የማትፈልግ ኢትዮጵያ በጸሎትና በምህልላ ሰላም ለማድረግ ነው፣ ፈጣሪያችን እየለመን ያለ ነው። የኢትዮጵያ መንግስትና የኦሮሞ ነጻነት ግንባር የሰላም ስምምነት ላይ መድረሳቸውንም አስታውቀዋል። በሌላ ዜና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ከፕሬዚዳንት ሙላቱ ተሾመ ጋር ተነጋግሯል በዛሬው ዕለት። በትናንትናው ዕለት ደግሞ በግንጭና በአምቦ ከህዝብ በተለይ ከወጣቶች ጋር ተወያይቷል። የመሰረት ድንጋይ የተጣለው በቅርቡ በኦሮሞ ፕሮቴስት በግንጭ በተቀጣጠለበት ጊዜ በፕሮቴስቱ ወቅት የተሰዉትን የኦሮሞ ፕሮቴስት ተሳታፊዎችን ለማስታወስ እና በተለይ ደግሞ ትግሉን የተጀመረበትን መሰረት ለማስታወስ ነው። የኦሮሞ የኦሮሚያ ሚዲያ ኔትወርክ ተወካይ አቶ ፍቅሩ ቶሌራ ናቸው። ከአዲስ አበባ ይዘናቸዋል። በሌላ በዘገባችን ደግሞ በተከታታይ ማቅረብ በጀመርነው ቦሌ ቦሌ ዝግጅት አባትና ልጅን በእንግድነት ይዘናል። በቅርቡ ወደ ኢትዮጵያ ሊገባ ያቀደው ኤፍሬም ማዴቦ ከልጁ ቢንያም ጋር በጋቢና ተሳፍሯል። ምን አልኩ? ታሳሳለህ። በሕይወት ላታይ ትችላል አላልኩ ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን በድጋሚ መጥተናል። የአፋር ክልላዊ መንግስት በዚህ ወር የሚያከብረውን የኢድ አል አድሃ አረፋ በዓል ምክንያት በማድረግ ለ117 የህግ ታራሚዎች ይቅርታ ማድረጉን የክልሉ ፍትህ ቢሮ አስታወቀ። የቢሮ ኃላፊ አቶ አሊ መሐመድ የክልሉ መንግስት ከ2006 ዓ ም ጀምሮ በተለያዩ ወንጀሎች ተከሰው በማረቢያ ቤት ያሳለፉ የህግ ታራሚዎች ባሳዩት የስነ ምግባር መሻሻል በይቅርታ በመፍታት ወደ ህብረተሰቡ እንዲቀላቀሉ ሲል ሲያደርግ እንደቆየ መናገራቸውን መንግስታዊው የዜና ማሰራጫ ፋና ዘግቧል። በሀገሪቱ በተጀመረው የአንድነትና የይቅርታ መንፈስ የተፈቱት የህግ ታራሚዎች ከህብረተሰቡ ከህብረተሰቡ ሰላምና ልማትን ለማረጋገጥ በሚደረጉ እንቅስቃሴዎች ውስጥ ባለቤትነት መንፈስ ተሳታፊና ተጠቃሚ እንዲሆን እድል እንደሚፈጥርላቸውም ተናግረዋል። ኬንያና ታንዛኒያ በሀገሮቻቸው በሚገኙ የዩናይትድ ስቴትስ ኤምባሲዎች ላይ አልቃይዳ ያደረሳቸውን የብዙ ሰው ሕይወት ያጠፉ የቦምብ ጥቃቶች ሀያኛ ዓመት መታሰቢያ በዛሬው ዕለት አካሂደዋል። በጥቃቶቹ ከ250 በላይ ሰዎች ሲገደሉ አምስት ሺህ የሚጠጉ ሌሎች ደግሞ ቆስለዋል። አሸባሪው ቡድን እንደ ዓለም አቀፍ የጸጥታ ስጋትነት ብቅ ያለባቸው ተደርገው የሚታዩትን ግዙፍ የቦምብ ጥቃቶች ዳሬ ሰላምና ናይሮቢ የአሜሪካ ኤምባሲዎች በጥቂት ደቂቃዎች ልዩነት አከታትሎ ማፈንዳቱ ይታወቃል። ያን ካደረገ ከሶስት ዓመት በኋላ የአልቃይዳ አባላት የተቆጣጠሯቸው አውሮፕላኖችን አብርረው ኒውዮርክ የዓለም የንግድ ማዕከል፣ በዋሽንግተን የመከላከያ ሚኒስቴር ፔንታገን አጋጭተው ከሶስት ሺህ የሚበልጡ ሰዎች መግደላቸው አይዘነጋም። የአይቮሪ ኮስት ፕሬዚዳንት አላሳን ዋታራ ከሰባት ዓመታት በፊት የብዙ ሰዎች ደም ካፋሰሰው የእርስ በርስ ጦርነት ጋር በተያያዙ ጥፋቶች ለተወነጀሉ ሰዎች ትላንት በሰጡት ምሕረት ተጠቃሚዎች መካከል አንዷ የቀድሞ የሀገሪቱ ቀዳማዊ እመቤት ሲሞን ባግቦ መሆናቸው ታወቀ። ሲሞን ባግቦ በብጥብጡ በተጫወቱት ሚና የሀገር ደህንነትን አደጋ ላይ በመጣል ወንጀል ተከሰው በሀያ አምስት አመት እስራት እንዲቀጡ ተፈርዶባቸው እንደነበር ይታወሳል። በስተመጨረሻም ዩናይትድ ስቴትስ ኢራን ላይ ተሰርዘውላት የነበሩትን ማዕቀቦች መልሳ ደንግጋለች። ኢራን የኒውክሌር መርሃ ግብሮቿን እንድትገነባ ተጽዕኖ እንዳትገነባ ተጽዕኖ ለማሳደር የተጣሉት ማዕቀቦች እንደ አውሮፓውያን ዘመን አቆጣጠር በ 2015 ዓ ም በተደረሰ ዓለም አቀፍ ስምምነት ተሰርዘውላት እንደነበር ይታወሳል። ያን ስምምነት በየጊዜው ሲነቅፉ የቆዩት ፕሬዚዳንት ዶናልድ ትራምፕ ከሶስት ወራት በፊት ዩናይትድ ስቴትስን ከስምምነቱ በማስወጣት ከትናንተኛው እኩለ ሌሊት ጀምረው ማዕቀቡን መልሶ እንዲደነገግባት ያደረጉትን ሁኔታዎች አመቻችተዋል። ለምሽቶ ያሉን ዝግጅቶች፣ ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅት ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንድሪስ የኢትዮጵያ መንግሥትና የኦሮሞ ነጻነት ግንባር የሰላም ስምምነት ላይ መድረሳቸውን አስታውቀዋል። በኦሮሚያ ፕሬዚዳንትና በውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ ልዑካን ቡድን ከኦነጉ የኦሮሞ ነጻነት ግንባር ኦነግ ሊቀመንበር ዳውድ ኢብሳ የሚመራውና ከሌሎችም የድርጅቱ ባለሥልጣናት ጋር ውይይት አድርገዋል። ዛሬ በአስመራ ከተማ ባካሄዱት ስብሰባ ከስምምነት ላይ መድረሳቸውንም በጥምረት አስታውቀዋል። አሁን ወደ ትግራይ ክልል ይሆናል የምናልፈው። በሶማሌ ክልል የተከሰተውን ግጭት በማሰብና ሀገራዊ ሰላምን በመሻት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የጸሎት ጊዜ አውጃለች። ከመቀሌ ዘጋቢያችን ሙልጌታ ጽብሃ አጭሩን ዜና አድርሶናል። በየአመቱ በኢትዮጵያ ኦርቶዶክስ ተዋህዶ አማኞች የሚጾም የፍልሰታ ጾም በዛሬው ዕለት ተጀምሯል። ጾሙ በምህላና አምላክን ሰላም እንዲያወርድ በመጠየቅ እንዲያልፍ ፓትርያርክ ብፁዕ አቡነ ማትያስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ትናንት ባስተላለፉት መልእክት መሰረት በየአድባራቱ ምህላ ላይ እየተካሄደ ነው። በተለይ በአክሱም ከተማ ርዕሰ አድባራት ወገዳማት አክሱም ጽዮን ምህላው በዛሬው ዕለት ብዙ ህዝብ በተገኘበት ተካሂዷል። የደብሩ ሰበካ ጉባኤ ምክትል ሰብሳቢ በኩረ ሊቃውንት ጎድፋዊ መርሃ፣ በአክሱም ሁሌም ከመባቻ እስከ ሰባተኛው ቀን በየወሩ ምህላ ላይ ይካሄዳል ሆኖም ግን የዘንድሮ በአገሪቱ ያለውን ወቅታዊ ሁኔታ መሰረት በማድረግ ሰላም፣ ፍቅርና መተሳሰብ እንዲመጣ አምላክ የምንለምንበት ነው ብለዋል። በተለይ በኢትዮ ሶማሊያ አካባቢ በነበረው ችግር ምክንያት ሰላሙ እንዲሰጠን ላገር ሀገራችን ፍቅሩ እንዲሰጥን አይነታችን ለዘመናት ያህል ጦርነት የማትፈልግ ኢትዮጵያ በጸሎትና በምህልላ ሰላም ለማድረግ ነው። ፈጣሪያችን እየለመን ያለ ነው እና እግዚአብሔር ደግሞ ጸሎታችን እንዲሰማልን ነው እየጠየቅን ያለ ነው። በልቅሶ በዋይታ ፈጣሪያችንን እየለመን ያለ ነው። በአክሱም ጽዮን ታቦት ካህናት ተሸክሞ ከደብሩ በመውጣት ሁለት ኪሎ ሜትር ተጉዘው ሙራዳ ጫል ተብሎ በሚታወቅ ቦታ ደርሰው ጸሎት በማድረግ ነው የሚመለሱት። በዛሬ ሁለት በተጀመረው ምህላ ግን በልዩ ሁኔታ ሶስት ጊዜ መዞራቸውን ነው በክሮ ሊቃውንት ጎድፋ የተ ተናገሩት። ምህላው እስከ ነሐሴ 14 እንደሚቀጥል ነው የገለጹት። በጾመ ፍልሰታ በአክሱም ጽዮን ጾሙን ለማሳለፍ ብዙ አማኞች ከተለዩ የአገሪቱ አካባቢዎች ወደ ከተማው እንደሚጓዙም ተናግሯል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ወደ ተከታዩ ዝግጅታችን እናልፋለን። የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ከፕሬዚዳንት ሙላቱ ተሾመ ጋራ ተነጋግሯል። በትላንትናው ዕለት ደግሞ በግንጭና በአምቦ ከህዝብ ጋር ተወያይቷል። የኦሮሞ የኦሮሚያ ሚዲያ ኔትወርክ የአዲስ አበባው ስራ አስኪያጅ አቶ ቶሌራ ፍቅሩን ሄኖክ ሰማግዜር አነጋግሯቸዋል። በትላንትናው ዕለት በዋናነት በሶስት ክንዋኔዎች ነበሩን በፕሮግራማችን መሰረት ከግንጪ ነበር የተጀመረው። በግንጪ ትልቅ ጋዘሪንግ ነበረ። ይሄ በተለይ ደግሞ ለየት ያለ ስራ እዛ ግንጪ ላይ የሰራ ነው። አቶ ጀዋር መሐመድ የኦኤምን ዋና ዳይሬክተር እና ታዋቂ የፖለቲካ ተንታይ የመሰረት ድንጋይ ጥለዋል። በዛ የመሰረት ድንጋይ መጣል ስነ ስርዓት ላይ ተካፍለዋል። የዓመት የመሰረት ድንጋይ ተጣለው በቅርቡ በኦሮሞ ፕሮቴስት በግንጪ በተቀጣጠለበት ጊዜ በፕሮቴስቱ ወቅት የተሰዉትን የኦሮሞ ፕሮቴስት ተሳታፊዎችን ለማስታወስ እና በተለይ ደግሞ በተለይ ደግሞ ትግሉን የተጀመረበትን መሰረት ለማስታወስ ነው። ከዛ በመቀጠል ወደ አምቦ ነበር ያመራ ነው። አምቦ በጣም ሰፊ የሆነ ህዝብ የተሳተፈበት ፕሮግራም ነበረን። በተለይ ከአም የአምቦው ትልቁን ስርዓት አቶ ጀዋር በኩል የተከናወነው አቶ ጀዋር ከዚህ በፊት ቃል ገብቶ ነበር ለህዝቡ ኢትዮጵያ ከመጣው ከተገኘው አምቦ እጅ በባዶ እግሬ ይራመዳለው የሚል ቃል ነበረ። ያን ቃል ፈጽሟል። በአምቦ ሃይ ስኩል አካባቢ በባዶ እግሩ በመሄድ ለህዝቡ ያለውን ታላቅ አክብሮት ገልጿል። በቀጣይ ይህን ነው በአምቦ ስታዲየም የተከናወነ በጣም በብዙ ተሳታፊዎች የነበሩት ፕሮግራም ነበረ። ያ በሺዎች በጣም በብዙ ሺዎች የሚቆጠሩ ህዝቦች ወጣቶች የተሳተፉበት ፕሮግራም ነበር። በዛ ፕሮግራም ላይ አቶ ጀዋር መሀመድ የመጣበትንም ዓላማ አስመልክቶ መልክቱን አስተላልፏል። ዲጉ ሀገር ሲፍተኒሚ ጨጨምሱ ሀገር ሲፍተኒሚ አምቦ የትግሉ የትግሉ ዩኒቨርስቲ ነበረች እንደሚታወቀው በትግሉ ዩኒቨርስቲ እንደመሆኑ መጠን ለዛሬ በዛሬ በአሁኑ ወቅት ለተገኘው ድል ወሳኝነት የወሳኝነት ሚና መጫወቷ ተገልጿል። በቀጣይም ለሚደረገው ሽግግር ወደ ዲሞክሬሲ ስርዓት ሽግግር ለሚደረገው ስራና ና ለሚደረገው ሽግግርም በዋናኛነት ተግባር ሚናዋን እንድትወጣ ጥሪ ከልቋል እሺ በጣም ነው የማመሰግነው ቶሌራ ፍቅሩ የኦሮሞ ሚዲያ ኔትወርክ የአዲስ አበባ ቅርንጫፍ ኦመን ፊንፊኔ ስራ አስኪያጅ ለሰጠኝ ማብራሪያ አመሰግናለሁ ጋቢና ቪኦኤ ቦሌ ቦሌ የኢትዮጵያ መንግስትና በውጭ ሀገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና ለዲሞክራሲ ስርዓት ግንባታና ሀገራዊ ሰላምና እርቅ ለመስራት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያ መንግስትን በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ጋቢና ቪኦኤ አዲስ በጀመረው ቦሌ ቦሌ ተከታታይ ዘገባ ከወጣት እስከ አዛውንት ከተለያዩ የፖለቲካና የማህበራዊ ለውጥ እንቅስ ስቃሴ መሪዎች ወደ ሀገራቸው ከመግባታቸው በፊት ያለፈው ታሪካቸውን፣ ተስፋቸውን እና የወደፊት እቅዶቻቸውን እየጠየቅን ነው። የምሽቱ እንግዳችን አባትና ልጅ ናቸው። ቢንያም ኤፍሬም ማዴቦና አባቱ ኤፍሬም በጋቢና ተሳፍረው በኢትዮጵያ ፖለቲካ የኤፍሬም ተሳትፎና ቤተሰባቸው ሁኔታውን እንዴት እንደለወጠው ይናገራሉ። ኤፍሬም ማዴቦ የአርበኞች ግንቦት ሰባት ከፍተኛ አመራር ሲሆን በቅርቡ ወደ ኢትዮጵያ ለመግባት ከድርጅቱ ጋር ወስኗል። ያለፈ ትግሉ ተስፋውና የወደፊት የፖለቲካ ተሳትፎን ለልጁ ቢንያም ያብራራል። በነገ ዝግጅት ደግሞ ኤፍሬም ወደ ኤርትራ የትጥቅ ትግል ለማድረግ የአስራ አንደኛ ክፍል ተማሪ ልጁን ትቶ እንዴትና ለምን እንደሄደ ከልጁ ጋራ ይነጋገራል። ሰላም፣ ስሜ ቢንያም ነው። ዛሬ ከአባቴ ጋር ነኝ። Yeah, ቃለ ምልልሳችን እኔ የምናደርገው በእንግሊዝኛ ነው። ምክንያቱም ሀሳቤም በተሻለ ለመግለጽ ስለሚያስችለኝ። እኛ እኛ ብቻ ነበር የመሰለን ኢትዮጵያዊ እኔ ተሹ ታየና እህት ሂሩት እነሱም ሁለት እህት ትማማቾች፣ እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኘ። የአንተ መሰረት የሚጀምረው ከዛ ከእሳ ከተዋወቅን ከዛ ነው። ወደዚህ መጣ። እሷ ምን በጣም ተገፋፋ ነበር ትፈልግ ነበር። ወደዚህ መጣሁኝ ጆርጅ ሜሰን ዩኒቨርሲቲ ገብቼ መማር ጀመርኩኝ። እሷም ከሮኖ ተቀይራ እዚህ መጣች። ፌርፋክስ ካውንቲ መኖር ጀመርን። ለዚህ ነው አንድ ፌርፋክስ ካውንቲ ሆስፒታል ማነው፣ አይኖቫ ሆስፒታል ፌርፋክስ ሆስፒታል የተወለቀው ለዛ ነው። ኤቨንቹዋሊ ኦፍኮርስ የኢትዮጵያና የኤርትራ ጦርነት ይጀምራል እና ኤርትራ ይረታቃለት። ያን ጊዜ መጥፎ ጊዜ ነበር በኢትዮጵያና በኤርትራ መካከል። ነግሬ ደጋግሜ ነግሬ ያለው መጥፎ ጊዜ ነበር እና ሰዎች እኔም እሷም ስሜታዊ ሆነን እኔም ከኢትዮጵያ ምንም ነገር የለም ማለት ጀመርኩ። ናትም ከኤርትራ ምንም ነገር የለም ማለት ጀመረ ታይም አያትህ ከኢትዮጵያ ሊባረሩ ሲሉ በድንገት መጡ። እሳቸዋቸውን የተወለድከው እሳቸው ከወሳቸው እጅ ላይ ነው። እኔና እናትህ ሳ ንደን ልንቀጥል አንቻልም። ልንጋባ የወሰኑን ሰዎች ላለመጋባት እና ለአብሮ ላለመኖር ወሰንን። ከባድ ውሳኔ በሁለታችንም በኩል። በዚህ የተነሳ ነው በአብዛኛው ቨርጂኒያ ውስጥ አንተ ከኔ ጋር ያደግከው። በእርግጥ ከእናትህ ጋርም ተለያይተን ተደላትልም። ከዛ እኔ ቨርጂኒያ መኖር ጀመርኩ እናትህ ዲሲ ሙቭ አደረገች። 08ችመስ አስቀድመህ ከእናቴ እና ቤተሰቧ ጋር አለመግባባት የተፈጠረው የኢትዮጵያና ኤርትራ ጦርነትን ተከትሎ ነው ስትለኝ ነበርና በእርግጥ ሁኔታው እናንተን ብቻ ሳይሆን ሌሎች ቤተሰቦችንም እንደለያየ ረዳለሁ። አሁንም ቢሆን ጦርነቱ እና መለያየቱ የፈጠራቸው ችግሮች በቤተሰቦች መሀል ይታያሉ። ታዲያ ወደ ኤርትራ ለትግል ስትሄድ አንተ ጸረ ኤርትራዊ ነህ ብለው አላሰቡም? እናንተስ ኤርትራን እንዴት መረጣችሁ? ፕሬዚዳንት ኢሳያስ ለምን በናንተ ላይ እምነት አሳደሩ? እናንተም ወደዛ ለምን ሄዳችሁ? መጀመሪያ ግንቦት ሰባት እንደገባሁ በጣም በጣም ከተወያየ፣ ቢኮዝ ታውቃለህ ወደ ኤርትራ የመመለስ የመሄድ ውሳኔ የኔ ከግንቦት ሰባት ጋር የተያያዘ ነው። የኔ የራሴ ብቻ አይደለም የድርጅትም ውሳኔ ነው። ለመሄድ ስወስን ግን ው ግንቦት ሰባት በኢትዮጵያና በኤርትራ መካከል ኤርትራ የኢትዮጵያ አካል ሆና እያለ ኤርትራ ሪጅን በነበረችበት ጊዜ ከኢትዮጵያ ጋር ያለው ሁኔታ ለምን እንደተፈጠረ የኤርትራ ህዝብ ከኢትዮጵያ ጋር ወደ ጦርነት ውስጥ ለምን እንደገባ የእኛ ድርጊት በደንብ ይረዳል። እርግጠኛ ነኝ ያንተም አንብ በተረታል ብዬ አስባለሁ። ኢትዮጵያና ኤርትራ ከጣሊያን ኮሎኒያሊዝም በኋላ ከእንግሊዝ ፕሮቴክትሬት በኋላ በፌዴሬሽን የተያያዙ ነበሩ። ያ ፌዴሬሽን ማለት የኤርትራ ሕዝብ የራሱን መሪ መርጦ በራሱ መሪ ይተዳደራል። አደሜን ታይም ደግሞ በተለያዩ ነገሮች ላይ ልክ የፌዴሬሽን ግንኙነት ታውቃለህ፣ በዛ የተያያዘ ነው ከኢትዮጵያ ጋር ኢትዮጵያዊ የሚባል ዜግነት አላቸው ግን ራሳቸውን በራሳቸው ያስተዳደረው መሪ መርጠው በቀዳማዊ ኃይለ ሥላሴ ስርዓት ጊዜ ያ ፌዴሬሽን እንዲፈርስ በመደረጉ ኤርትራውያን ውጊያ ውስጥ ገቡ። ይሄ ችግር የተፈጠረው ለምን እንደሆነ ይገባናል። በዛ የተነሳ ይሄ ህዝብ ከተዋጋም በኋላ በ98ቱ ጦርነት ከተደረገም በኋላ ምንም ምንም ከሆነ በኋላ አሁንም ቢሆን በታሪክ ለብዙ ዘመናት አብሮ የኖረ ህዝብ ነው። አንድ ሀገር የኖረ ህዝብ ነው። በተለይ የደጋው ኤርትራ የደጋው ኤርትራ ከሰሜን ኢትዮጵያ ጋር ከትግራይ፣ ከጎንደር፣ ከወሎ፣ ከጎጃም ከዚህ ህዝብ ጋር በባህል እንዲህ የተጣበቀ ህዝብ ነው። ቋንቋም ትግርኛ ኢትዮጵያ ውስጥ ይነገራል፣ ትግርኛ ኤርትራ ውስጥ ይነገራል። ሴም ህዝብ ነው፣ ተመሳሳይ ህዝብ ነው። ይሄ ህዝብ ተለያይቶ መኖር የለበትም። ኢትዮጵያና ኤርትራ ስትራቴጂክ ጓደኞች ናቸው፣ ዘመዶች ናቸው ብለን ወሰንን፣ እንደ ድርጅት በዛ ጊዜ በ2008 ነው ማወራው። ይህንን ከወሰንን በኋላ ወደ ኤርትራ ሄዶ ለመሄድ ምንድን ነው የጋራ ጠላታችን ለእኛም ለኤርትራዎችም የጋራ ጠላታችን ምንድን ምንድነው የሚለውን አየን። ለሁለታችን የጋራ ጠላት ወያኔ ነው ህወሓት ነው። እነዚህ ሰዎች ለሁለታችንም ጠላቶች ናቸው። እኛ ኤርትራ የሄድ ነው አንተ በደም ልታቆም ፈልገው ኤርትራ ይሄድ ነው ኢትዮጵያ ውስጥ ዲሞክራሲ ለመገንባት አይደለም። ኤርትራ ይሄድ ነው ኢትዮጵያ ውስጥ ዲሞክራሲ ከመገንባቱ በፊት መጥፋት ያለበት ነገር አለ። ይሄ መጥፋት ያለበት ነገር ለኢትዮጵያም ለኤርትራም ጠላት ነው። ስለዚህ እሱን ለማጥፋት ነው። አንዳርጋቸው ጽጌ በየመን ከስድስት ዓመት በፊት መሰለኝ ሲታሰር እናንተ ወደ ኤርትራ ለመሄድ ፍርሃት አላደረባችሁም? ምክንያቱም የትግል አጋራችሁ ተይዞ ያው በቁጥጥር ስር ውሎ በሰቆቃ ይዞታ ሲውል እናንተ ወደ ኤርትራ ስትሄዱ ስጋት አልነበራችሁም? ምክንያቱም እዚህ ቤት ሰብርታችሁ? የተደላደለ ኑሮና ስራችሁን ጥላችሁ ነበር የተጓዛችሁት። ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክትጨርስ ነበር። ኢንፋክት ሃይስኩል ለመጨረስ አንድ ዓመት ሲቀርህ እንደወስን ያደረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን ወደ ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ቶሎ ተግባራዊ እንዲሆኑ ኤርትራ ውስጥ የሚደረገው ነገር ቀስ እያለ የመሄድ ነገር ነበር። ሜይ ቢ ብናፋጥነው ጥሩ ይሆናልና ለማፋጠን ደግሞ ይህንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው እዛ መሄድ አለበት አለብን የሚል ነገር የተፈጠረው በእኔ ውስጥ የተፈጠረው ያኔ ነው። ብርሃኑም ታስታውስ እንደሆነ እኔ እና ብርሃኑ በአንድ ሳምንት ልዩነት ነው የሄድነው ሁለታችንም በጋራ የወሰነው ውሳኔ አይደለም። ይገርማል። እኔ ከልቤ ነው ማውራህ። በጋራ አይደለም የወሰነው ለመሄድ፣ እኔ ብቻዬን ነው የወሰንኩት። ታስታውሱን ነው ለአንተ ነግሬሃለሁ፣ ከመሄዴ ከትንሽ ጊዜ በፊት እንደመሄድ ነግሬሃለሁ። ይህንን ለአንተ የነገርኩትን ውሳኔ ድርጅቱ አያውቅም፣ ማንም የድርጅቱ አባልም አያውቅም። በአንዳርጋቸው አርጋቸው መታሰር የነበረውን ትልቅ ሪያክሽን ስናይ እኛም የእሱ መሄድ ሆዳችንን ስለበላው እሱም ከአንተ የሚያንሱ ልጆች ነው ጥሎ የገባው። ስለዚህ አንተ ሀይ ስኩል ሳትጨርስ ለመሄድ ካስወሰነኝ ነገር አንዱ እሱ ነው። እሱ አንዳርጋቸው ሶስት ልጆች አሉት። ሶስቱ ልጆች ሁለቱ ከአንተ ያንሳሉ በእድሜ እና ከአንተ የሚያንሱ ልጆችን ይዞ እሱ ወያኔ እጅ ከገባ እኔ ኤርትራ ሄጄ የማልሰራበት ምንም ምክንያት የለም። እንደውም ያንዳርጋቸውን መፈታት ማፋጠን አለብን ብለን ቆርጠን ነው የተነሳነው እና የሚገርምህ አነሳሳን በቃ እንድንሄድ ነው ያደረገን እና ቤተሰቦቹ ቢጎዱም እሱን ቢጎዳም በዓለም ዙሪያ ውስጥ አንዳርጋቸው መታሰር የእኛን ንቅናቄ ስራ ሁለት ሶስት ስቴፕ ወደፊት ገፍተዋል። እና በዛ ውስጥ መሳተፍ ደስ ይለኛል። ምን አልኩ ታሳሳለህ፣ በሕይወት ላታይኝ ትችላል አላልኩ እሱም ብዬ ነሄድኩት። ወደ መጨረሻው ዘገባችን ይሆናል የምናልፈው። የወልቃይትን ጉዳይ በተመለከተ ዘጋቢያችን እስክንድር ፍሬው ከአዲስ አበባ ማምሻውን ያደረሰን ዘገባ አለ። አዲስ አበባ በዓለም የተለያዩ ማዕዘናት የተበተኑ ኢትዮጵያውያን መናኸሪያ ሆናለች። ይህ ከአራትና አምስት ወራት በፊት እንኳን የሚታሰብ አልነበረም። በፖለቲካ አመለካከት በተለያየ ጎራ የተሰለፉ፣ በቀደሙ የመንግስት አካሄዶች የተገፉ፣ የደህንነት ስጋት የነበረባቸው ሁሉ ዛሬ በዚች ከተማ ይታያሉ። በውጭ የሚንቀሳቀሱ የኢትዮጵያ የፖለቲካ ድርጅቶችና የሲቪክ ማህበራት መሪዎች፣ የሚዲያ ተቋማት፣ ግለሰቦች ብቻ ከሁሉም አይነት ወደዚች ከተማ እየመጡ ነው። እነዚህ የተለወጠው የኢትዮጵያ የፖለቲካ ሁኔታ ማሳያዎች በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የተጣለው ተስፋም ነጸብራቆች ጭምር ናቸው። ለዛሬ መሰረቱን አሜሪካ አድርጎ ሲንቀሳቀስ ከቆየ የኢትዮጵያ የሰብአዊ መብት ተሟጋች ድርጅት ጋር ቆይታ አድርጌያለሁ። በእናታቸው በኩል የዳግማዊ አጼ ቴዎድሮስ የልጅ ልጅ መሆናቸውን የገለጹት የድርጅቱ ሊቀመንበር አብዩ በለው ጌታሁን በኢትዮጵያ ያለው ለውጥ እንደሚመጣ እናውቅ ነበር ይላሉ ዝግጅታችን የነበረው ይሄ ለውጥ በአጭር ጊዜ ውስጥ እንዲመጣ ከፍተኛ ትግል እናደርግ ነበር። ግን ፈቃድ እግዚአብሔር ተጨምሮ ይሄ ነገር ከምንጠብቀው በላይ በጣም በአጭር ጊዜ ውስጥ ነገሩ ተቀይሮ እኛ ወደዚህ ባልጠበቅነው ጊዜ በፍጥነት ልንመጣ ችለናል። የድርጅታቸው የልሳ ነግፏን ትኩረቶችም ያላግባብ ወደ ሌላ ክልል ተጠቃለሉ ያሏቸው የወልቃይት የጠገዴና የጠለምት አካባቢዎች መሆናቸውን ሊቀመንበሩ አብራርተዋል። ድምፁ ታፍኖ ጋዜጠኛ፣ የሰብአዊ መብት ተሟጋች፣ ዓለም አቀፍ ድርጅቶች የማይገቡበት የማይደርሱበት በአፈና ውስጥ ያለ ህዝብ ማህበረሰብ ስለነበር እኛም ከዛ ማህበረሰብ የወጣን ስለነበር ቢያንስ ቢያንስ የህዝባችን ድምጽ መሆን እንችላለን። የህዝባችን ሰቆቃ፣ ስቃይ፣ ግፍና መከራ ለህዝባችን የህዝባችንን ሰቆቃ እና ድምፅ ለማሰማት ልሳን ለመሆን የተቋቋምን ድርጅት ነን። ሁሉም የመጣንበት ጉዳይ በቀጥታ ከዛ ጋር የተያዘ ነው። የመጀመሪያ ምዕራፍ የትግል አጀንዳችን ተሳክቷል ሲሉም አቶ አብዩ አብራርተዋል። ልሳነ ገፋ የመጀመሪያው ምዕራፍ የትግል አጀንዳ አድርጎ የተንቀሳቀሰው የወልቃይትን ጉዳይ የሚዲያ ጉዳይ ማድረግ፣ የወልቃይትን ጉዳይ የጋዜጠኞች ጉዳይ ማድረግ፣ የወልቃይትን ጉዳይ የሰብአዊ መብት ተሟጋች ድርጅቶች ጉዳይ ማድረግ፣ የወልቃይትን ጉዳይ እና ጩኸት እና ሶቆቃ ዓለም ሰምቶት አጀንዳው አድርጎ እንዲወያይበት እንዲነጋገርበት በመፍትሄውም ላይ የራሱን ድርሻ እንዲያበረክት እንዲታወቅ ማድረግ ነው። እና ልሳነ ግፏን ባደረጋቸው ጥረቶች አሁን ወልቃይትና ወልቂጤ ለኢትዮጵያ ሕዝብ አይምታቱበትም። ከዚህ በፊት ወልቃይትና ወልቂጤ እንኳን ስንጀምር ወልቃይት ስንል ለብዙ ሰው ከወልቂጤ ጋር ሊምታታ ይችላል። ተምታቶም አይተናል። ስለዚህ ምንድን ነው ያደረግነው? ሚዲያው ላይ ዌብሳይቶች ላይ በተለያዩ መጽሄቶች ላይ ጋዜጦች ላይ የወልቃይት ጉዳይ እንዲነገር ችግሩ እንዲጋለጥ፣ እግዚአብሔር ይመስገን። በዚህ ሁሉ እግዚአብሔርን ነው የምናመሰግነው። አሁን የወልቃይት ጉዳይ የሁሉም ሰው ጉዳይ ነው። የወልቃይትን ጉዳይ የማያቅ ከወልቃይት በረሃ ከኢትዮጵያ በረሃዎች ወይም ከኢትዮጵያ ገጠራማ አካባቢዎች እስከ ስቴት ዲፓርትመንት የወልቃይት ጉዳይ አጀንዳ ነውከአሜሪካ የውጭ ጉዳይ መስሪያ ቤት ድረስ ትክክል። በዚህ ጉዳይ በዚህ ሂደት ውስጥ ብዙ ኢትዮጵያውያን ተሳትፈዋል። ብዙ ኢትዮጵያውያን ተረባርበዋል። ልሳነ ግፏን ብቻ አይደለም። የመሪነቱ ሚና ግን ፈርቀዳጅ ሆኖ በተለይ እስከ 208 የኢትዮጵያ አቆጣጠር የወልቃየት የአማራ ማንነት ኮሚቴ ተነስቶ በኢትዮጵያም ውስጥ በደንብ እስኪያዳረሰው ህዝባችን በ208 የወልቃይት የአማራ ማንነት ኮሚቴ የሚል ኮሚቴ አቋቁሞ ሲንቀሳቀስ እና ከመጀመሪያም ልሳነ ግፏን ይዞት ከመጣው ትግል ጋር ተዳምሮ አሁን የወልቃይት ጉዳይ በኢትዮጵያ ግንባር ቀደም ደግሞ አጀንዳ ሆኗል። ይህ ልሳነ ግፏን የሚኮራበት የሚደሰትበት ትልቁ ስኬቱ ነው። የወልቃይት የአማራ ማንነት ጥያቄን ኮሚቴን ጠቅሰዋል። ቀደም ሲል እንግዲህ ወደ አንዳንድ ሰዎች አእምሮ የሚመጣው እርስዎ አሁን ስለ እናንተ ድርጅት ሲናገሩ ከዛ ድርጅት ጋር ወይም ከወልቃይቴ አማራ ማንነት ኮሚቴ ጋር ምን አይነት ግንኙነት ነው ያላችሁ? በጋራ ስትሰሩ ነበር ወይ? አሁንስ ምን አይነት ግንኙነት ነው ያላችሁ የወልቃይቴ አማራ ማንነት ኮሚቴ ጋር? በመጀመሪያ የሚኖረን ግንኙነት እንደ ማንኛውም ወልቃይቴ ትግሉን የመደገፍ ለትግሉ እውቅና የመስጠት እና ምናልባትም በሚያስፈልጉ ሀሳቦች በቀጥታ ይሁን በተዘዋሪ ሀሳቦችን የማካፈል ጥረት እናደርግ ነበር። ይሄ የሚመጣውም በቀጥታ ለመሳተፍ በፍጹም የማይቻልበት ነበር። የነበረው አፈና የነበረው ስርዓት ይህን አይፈቅድም። በእኛ ምክንያት ተወንጅለው መወንጀላቸው አሁን ባይቀርላቸውም፣ በእኛ ምክንያት ተወንጅለው እኛ እንደ ምክንያት ተጠቅሰን አደጋ ውስጥ እንዲወድቁ ስላልፈለግን አብዛኛውን ጊዜ የነበረን ግንኙነት በተመጠነ ደረጃ ነበር። ሰሞኑን ወደ አገር ቤት የተመለሱት እነዚህ አመራሮች በኢትዮጵያ በነበራቸው ቆይታ የብአዴን ሊቀመንበርና የአገሪቱ ምክትል ጠቅላይ ሚኒስትር ከሆኑት አቶ ደመቀ መኮንን፣ ከአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸውና ከሰሜን ጎንደር ዞን አመራሮች ጋር መወያየታቸውን አቶ አብዩ አስታውቀዋል። በወልቃይት ጉዳይ ላይ የመፍትሄ ሀሳቦችን ማቅረባቸውንም ሊቀመንበሩ አስታውቀዋል። ወደ ዝርዝሩ በስፋት መግባት እንደማይፈልጉ የጠቆሙት ሊቀመንበሩ ለምሳሌነት ግን አንዱን የመፍትሄ ሀሳብ ጠቅሰዋል። አካባቢው ለጋዜጠኞች፣ ለሲቪክ ተቋማት፣ ለሰብአዊ መብት ተሟጋች ድርጅቶች፣ ለሚመለከተው ለማንኛውም ገለልተኛ ወገን ክፍት እንዲሆን ነው። ምክንያቱም እዛ አካባቢ ብዙ ወንጀል ተፈጽሟል። አለም ያን ወንጀል የማጣራት የኢትዮጵያ ህዝብ ያን ወንጀል የማጣራት የኢትዮጵያ ህዝብና መንግስት ያን አካባቢ የመመርመር መብት አለ ስለዚህ አሁን በየኢትዮጵያ እስር ቤቶች እንደሚደረገው ጋዜጠኞች እየገቡ እንደሚያዩት እንደሚጠይቁት የኢትዮጵያ ህዝብም እንዲያውቀው እንደሚደረገው ሁሉ በወልቃይትና አካባቢ በአጠቃላይ በህውሀት በፍጹም ቁጥጥሩ ውስጥ አድርጎት የነበሩት አካባቢዎች ክፍት እንዲሆኑና እነዚህ አሁን የጠቀስኳቸው አካላት ገለልተኛ አካላት ገብተው ሁኔታውን እንዲያዩ እንዲመረምሩ፣ ለህዝብ ይፋ እንዲያደርጉ። እንግዲህ አሁን ባለው አከላለል፣ አሁን እናንተ ትክክል አይደለም እያላችሁት ባለው አከላለል ወልቃይት በትግራይ ክልል ስር ነው የተካለለው። የትግራይ ክልልን መንግስት ለማነጋገርስ ሙከራ አድርጋችኋል ወደ ትግራይ ለመሄድ? በእውነቱ አላደረግንም። ወደ ትግራይ ክልል ለመሄድ ሙከራ አላደርግም፣ ምክንያቱም መጀመሪያ ከህዝባችን ጋር መነጋገር ነው የፈለግ ነው ከህዝባችን ጋር መነጋገር በቀጥታ ህዝባችንን መጠጊያ አድርጎ ከያዘው ወይም ከህዝባችን ጋር ነኝ የሚለው አማራ ነኝ ይላል በአማራ ማንነቱ ጋር ሄዶ ሊነጋገር ከሚፈልገው አካል ጋር ነው የተነጋገር ነው መጀመሪያ። ለዛም ነው ወደ ጎንደር የሚሄድ ነው ለዛም ነው ወደ አማራ ክልል ይሄድ ነው። በቀጣይ ግን ሂደቱ ራሱ ራሱ የሚገፋን የመፍትሄው አካል የትግራይ ህዝብና የትግራይ ክልላዊ መንግስት ስለሆነ ራሱ በእቅድ ተደግፎ እዚህ ደረጃ ያደረሰው ህወሓት ስለሆነ ከሆነ ከህወሓትም ጋር ከትግራይ ህዝብም ጋር ከትግራይ ክልላዊ መንግስትም ጋር ተገናኝተን ወደፊት የምንነጋገር የሆነ አልፎ ተርፎም እዛ አካባቢ ቢሮችንን ከፍተን ጉዳዩን በቅርበት ለመከታተል በመነሻ ሀሳብ ደረጃ አለ። የትግራይ ብሔራዊ ክልላዊ መንግስትና የክልሉ ገዢ ፓርቲ ህወሓት በወልቃይት ጉዳይ ላይ ከዚህ የተለየ አቋምና የራሳቸው የሆነ ግምገማ ሲያስቀምጡ ቆይተዋል። ይህንን መሰረት በማድረግም ልሳነ ግፏዋን ባነሳቸው ሀሳቦች ዙሪያ ምላሽ እንዲሰጡኝ ቃለ ምልሱ ከተደረገበት ከአስር ቀናት በፊት ጀምሮ ጥረት አድርጌያለሁ። የትግራይ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑትን አቶ ረዳይ ሀለፎምን ከአስር ቀናት በፊት በስልክ ማግኘት በምን ጉዳይ ላይ ላነጋግራቸው እንደምፈልግም በጥቅሉ መግለጽ ችዬ ነበር። አስቸኳይ ስራ ላይ ስለነበሩ መልሼ እንድደውል በተነገረኝ መሰረት ትናንትናን ጨምሮ የተለያዩ ሙከራዎች አድርጌ ያለው እስካሁን አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አት ቪ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማግዜርነን። ሞክቢል ያበሮ ዝግጅታችንን በቴክኒክ መርቷል። የቴክኒክ መሀንዲሱ ደግሞ ሱላይ ታራዋሌ ነው። መልካም ምሽት። በነገው ጉዞ እንገናኝ። คุณราดู